ማህደረ ዜና። የዩናይትድ ስቴትሱ ፕሬዚደንት ፍራንክሊን ዴላኖ ሩዘቬልት በ1942 ዘመኑ በሙሉ እንደ ጎሪጎሪያኑ አቆጣጠር ነው። እንደ ዘበት ያሉት ዛሬ ለምናቀው ግዙፍ ድርጅት ጥንስስነት ይበቃል ብሎ የገመተ ከነበረ እሱ እርግጥ ነቢይ ነበረ። የዚያ ዘመኑ ሀብታም ሀያል ዓለም ጎራ ለይቶ በሚጠፋፋ ዓለምን በሚያጠፋበት መሃል ፕሬዚዳንት ሮዘቬልት የተባበሩት መንግስታት ሲሉም የበርሊን፣ ሮም፣ ቶኪዮ ጠላቶቻቸው የሚመሯቸውን ኃይላት የሚወጉትን መንግስታት ትብብር በአንድ ስም ለመጥራት ነበረ። በሦስተኛ ዓመቱ ግን ሮዘቬልት ያወጡት ስም የዓለም ማኅበር መጠሪያ ሆነ። 1945 ያን ስም የያዘው የዓለም ማኅበር ዘንድሮ ቅዳሜ 7 ሰባኛ ዓመቱን ደፈነ። የተባበሩት መንግሥታት ድርጅት የስም ዓላማ ምግባሩ፣ ስኬት፣ ውድቀት የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። We the peoples of the Determined to save succeeding generations from the scourge of war. እኛ የተባበሩት መንግሥታት ሕዝቦች ተከታዩን ትውልድ ከጦርነት መንፈስ ለመከላከል ቆርጠናል። ጦርነቱ በእኛ የሕይወት ዘመን ሁለቴ በሰው ልጅ ላይ ተነግሮ የማያውቅ ጥፋትና ሐዘን አድርሷል። ለመሠረታዊ የሰብአዊ መብቶች፣ ለሰው ልጅ ክብር፣ ለሴቶችና ወንዶች እኩልነት ለአገራት ትንሽም ሆኑ ትልቅ እኩልነት መከበር ቆመናል። ዓለም አቀፍ ሕግጋት እንዲጠበቁ ፍትሕና ኃላፊነት በተገቢው መንገድ መወጣት ከሚደርስባቸው አደጋ ለመከላከል ማኅበራዊ ዕድገትን ለማስረጽና ሰፊ ነጻነት የተላበሰ የተሻለ ኑሮን ለመመሥረት እንጥራለን። እንደ ጥሩ ጎረቤት በሰላም አብሮ ለመኖር መቻቻልን ገቢር ለማስፈን ዓለም አቀፍ ሰላምን ለማስፈን ይፈትህ ልህ ፕሬብሌጅ ትርቢመስት ይዥት ሚስቴ ሚድ ድርጉስ ድሩጎም ካብ ዶብሬሳይሴ እያለም ይቀጥላል። እንዲሁም የተባበሩት መንግሥታት ድርጅት የተባለም ዓለም አቀፍ ድርጅት መስረታዋል። የተባበሩት መንግሥታት ድርጅት ለዘላለም ይኑር። ዋና ጸሐፊ ባንኪሙን እንደሚሉት ከሰባ ዓመት በፊት የቅዳሜን ዕለት የመጀመሪያውን ጠቅላላ ጉባኤውን ያደረገው ድርጅታቸው በሰባ ዓመት ታሪኩ አያሌ በጎ ምግባሮችን አከናውኗል። የአባላቱ ቁጥርም በአራት እጥፍ ገደማ አድጓል። ተቋማችን በጎ ምግባሮቹንና ራሱን ከተለዋዋጩ የዓለም ሁኔታ ጋር ለማጣጣም ያደረጋቸውን ለውጦች ሲያስታውስ በኩራት ነው። ዛሬ ድርጅታችን በ1945 ከነበሩት አባላቱ በአራት እጥፍ የጨመሩ አባላት አሉት። ዓለማችን በአጽናፋዊው ትስስር ይበልጥ እየተለወጠች ባግሎባላይዜሽን ይበሉ እንጂ የግዙፉን ዓለም አቀፍ ድርጅት ሁለንተናዊ ስራና መርህ የሚዘውረው የጸጥታው ጥበቃ ምክር ቤት ነው። የምክር ቤቱ አባላት በተለይም ድምፅን በድምፅ የመሻር ስልጣን ያላቸው መንግስታት ቁጥር ዛሬም እንደ ዛሬ ሰባ ዓመቱ አምስት ነው። የድርጅቱ አባል መንግስታት በአራት እጥፍ ካደጉ ዓለምም ዋና ጸሐፊው እንዳሉት ብዙ ከተለወጠች የድርጅቱ መዋቅር ስራና አሰራርም ከተለወጠችው ዓለም ጋር መለወጥ ነበረበት። የድርጅቱ መርህ አርቃቂ አጽዳቂዎች ብዛትም እንዲሁም። እውነታው ግን አፍሪቃም ጨርሶ አልተወከለችም፣ ደቡብ አሜሪካም እንዲሁም የተባበሩት መንግሥታት ድርጅት አመሰራረትን ከሁለተኛው የዓለም ጦርነት ፍጻሜ፣ በተለይም ጦርነቱን በድል አድራጊነት ያጠናቀቁት መንግስታትን ከመራቸው ከዩናይትድ ስቴትስ ፖለቲካ ነጥሎ ማየት ሲበዛ ከባድ ነው። ስሙን ያኔው የዩናይትድ ስቴትስ ፕሬዚደንት እንደ ዘበት አወጡት። ፕሬዚደንት ሩዘቬልት የተባበሩት መንግስታት ያሉት ጦርነቱን ኋላም በድል አድራጊነት ያጠናቀቁትን 22 መንግስታት ጠላቶቻቸውን በጋራ ለመውጋት ጥር 1942 ሲስማሙ ነበረ። የሩዘቬልት ሐሳብ ወይም ስያሜ በጦርነቱ አሸናፊዎች ትብብር አላበቃም። የጦርነቱ ፍጻሜ ሲቃረብ ያ ስም ድርጅት ታክሎበት አሮጌውን የዓለም መንግስታት ማኅበር ወይም ሊግ ኦፍ ኔሽንን የሚተካው አዲስ ማኅበር መጠሪያ ሆነ። ዓላማውም ካስከፊ ጦርነት የወጣችው ዓለም ዳግም ከጦርነት እንዳትገባ መከላከል ወይም ሰላሟን ማስከበር ነበረ። የድርጅቱ መተዳደሪያ ደንብ ወይም ቻርተር ሲጸድቅ ሩዘቬልትን የተኮት ፕሬዚደንት ሀር ኤስ ትሩማን ያሉትም ይህንኑ ነበር። እነዚህ በዘርም፣ በሃይማኖት፣ በቋንቋና በባህል በጣም የሚለያዩ ሃምሳ ሀገራት ከዚህ ስምምነት መድረሳቸውን የተጠራጠሩ ብዙዎች ነበሩ። እነዚህ ልዩነቶች ግን በአንድ የማይናወጥ ጽናት ምክንያት ተረስተዋል። ጦርነት የሚወገድበትን መንገድ በመፈለግ ስምምነት ዓለም ግን ዛሬም በሰባ ዓመቷም ከጦርነት በእርግጥ አልተላቀቀችም። እርግጥ ነው ዋና ጸሐፊ ፓንጊሙን ድርጅታቸው የዓለምን ሰላም ለማስከበር ብዙ መጣሩን፣ ጦርነት፣ ግጭትና ውጊያ ባሉባቸው አካባቢዎች በመቶ ሺህ የሚቆጠር ሰላም አስከባሪ ሰራዊት ማዝመት ማስፈሩን ይናገራሉ። የተባበሩት መንግስታት የሰላም አስከባሪና የልዩ ፖለቲካዊ ተልእኮ መስሪያ ቤት ዛሬ ከ128 ሺህ በላይ ሰላም አስከባሪ አስፍሯል። ይህን ያህል ኃይል ከዚህ በፊት ሰፍሮ አያውቅም። ሰብአዊ እርዳታ የሚያቀርቡ ወገኖች ከዚህ ቀደም ከተደረገው በበለጠ ሁኔታ ብዙ ችግረኞችን ለመርዳት እየሞከሩ ነው። አለመረጋጋትን ለማስወገድ የቀየስነው ስልት ግን እጅግ እየተለጠጠ ነው። አንዳንዶች እንደሚተቹት ዓለም ብሎ ብያኔ አፍሪካ፣ እስያን፣ ደቡብ አሜሪካን የሚያካትት ከሆነ ዓለም ድርጅቱ ከመመስረቱ በፊትም ከተመሰረተ በኋላም በእርግጥ ከጦርነት ተላቃ አታውቅም። ዛሬም ጦርነቱ ብሷል። ከፍልስጤም እስራኤሎች ውጊያ እስከ ሶማሊያ፣ ከደቡብ ሱዳን እስከ ዩክሬን፣ ከማዕከላዊ አፍሪካ ሪፐብሊክ እስከ ኢራቅ ከአፍጋኒስታን እስከ ሶሪያም ከጦርነት፣ እልቂት፣ ፍጅት ሌላም ሌላ ዜና የለም። የዛሬው የሰባ ዓመት አዛውንት ማህበር መተዳደሪያ ደንብ ወይም ቻርተር ሲጸድቅ ብዙ የተጨበጨበለት መንግስታት በጋራ ማህበራቸው አማካኝነት የዓለምን ሰላም ያስከብራሉ፣ ለድርጅቱ ደንብ ይገዛሉ በሚል ተስፋም ተስፋውን ባደነደነው ቃል ኪዳን ምክንያትም ነበረ። ይህ መተዳደሪያ ደንብ ከጥቂት ዓመታት በፊት ኖሮን ቢሆን ኖሮ፣ ከሁሉም በላይ ገቢር ለማድረግ ፈቃደኝነቱ ቢኖር ኖሮ ዛሬ የሞቱ ሚሊዮኖች በሕይወት በኖሩ ነበር። ለወደፊቱ ደንቡን ገቢራዊ ለማድረግ ካልፈቀድን ዛሬ የሚኖሩ ሚሊዮኖች መሞታቸው የማይቀር ነው። ለዕቅድም ለእርምጃም ጊዜ ያለው፣ አሁን ግን ጊዜው የገቢራዊ እርምጃ ነው። ሚሊዮኖች ዛሬም እያለቁ ነው። ብዙ ሚሊዮኖች እየተሰደዱ ከሁሉ የከፋውም ያኔ ሀገር የነበሩ ብዙ ግዛቶች አንድም ፈርሰዋል አሊያም መንግስት አልባ ቀርተዋል፣ ወይም እብዙ ቦታ ተሰነጣጥቀዋል። ትሩማን ገቢራዊ ለማድረግ ፈቃደኛ ካልሆነን ያሉት የተባበሩት መንግስታት ድርጅት መተዳደሪያ ደንብ ደካሞች ከጣሱት ቀለል ሲል በማዕቀብ ሲበዛ በጦር ኃይል ወረራ ይቀጣሉ። ሀያላኑ መንግስታት ግን ያንኑ ደንብ እንዳሻቸው ያደርጉታል እንዳሻቸው ለማድረጋቸው ቀጪ ተቆጭ አይደለም፣ ተችም የለባቸው። ዓለም አቀፉ ድርጅት ዓለም አቀፍ ማህበር በመሆኑ ሕጉ የሚከበረው አባላቱ፣ በተለይ ደግሞ ሀያላኑ መንግስታት ሕጉን በትክክል አክብረው ሲያስከብሩት ብቻ ነው። በዚህም ሰበብ ድርጅቱ ሀያል አባላቱን የሚያግባቡ ጉዳዮችን ገቢር በማድረጉ ረገድ ብዙ ተሳክቶለታል። በርካታ ሀገራት ከቅኝ አገዛዝ እንዲላቀቁ ያደረገው አስተዋጽኦ በቀላሉ የሚታይ አይደለም። የሰብአዊ መብት ይዞታ እንዲሻሻል፣ ልማት እንዲስፋፋ፣ የሴቶችና የህፃናት እኩልነት እንዲጠበቅ ብዙ ጥሯል። ምግብ፣ ጤና ትምህርት እንዲዳረስ ያደረገው ጥረትም አበረታች ውጤት አሳይቷል። ሰላምን የማስከበር ዋና ኃላፊነቱን ግን በተገቢው መንገድ ተወጥቷል ማለት ያሳስታል። በተባበሩት መንግስታት ድርጅት የቀድሞው የጀርመን አምባሳደር ሃንስ ሃይንሪሽ ሹማኸርም በዚህ ይስማማሉ። ምክንያቱም ሹማኸር እንደሚሉት የድርጅቱ ድክመት ብቻ አይደለም የአባላቱ በጣሙን የወሳኝ አባላቱ ልዩነት ወይም ጠብ ጭምር እንጂ። Die drei Aufgaben ን ና የድርጅቱን ኃላፊነቶች በሚወስዳቸው እርምጃዎች ከፍሎ ማየት ያስፈልጋል። ልማትን በማበረታታት የጸረ ቅኝ አገዛዝ ትግልን በማገዝ ሰብአዊ መብትን በማስከበሩ ረገድ ኃላፊነቱን ተወጥቷል። ሰላምና ጸጥታን ማስከበሩ ግን ብዙ ችግሮች አሉበት። ችግሮቹን የፈጠረው የተባበሩት መንግሥታት ድርጅት ነው ማለት አይቻልም አባል መንግሥታት እንጂ። አባላቱ ቀውስ ሲፈጠር ብዙ ጊዜ የትብብር መንፈስን በማፍረስና ለችግሩ መፍትሄ እንዳይገኝ በማገድ ችግሩን ያባብሱታል። የቅርብ ምሳሌ የምትሆነው ሶሪያ ናት። ከድርጅቱ እድሜ እኩል ዕድሜ ያስቆጠረው የፍልስጤም እስራኤሎች ጠብ የሩቅም የቅርብም የኢራቅ መወረር የመሃልም የቅርብም የዩክሬን ውዝግብ የቅርብ አብነት የማይሆኑበት ምክንያትም የለም። ዋና ፀሐፊ ፓን ኪ ሙን ድርጅታቸው ከዘመኑ ጋር የሚጣጣም መዋቅር፣ መርህና አሰራር እንዲኖረው ማሻሻያ ያሉትን ነጥብ ለድርጅቱ ጠቅላላ ጉባኤ አቅርበዋል። ጉባኤው ማሻሻያውን መቀበል አለመቀበሉን ለማወቅ ግን ጊዜ ያሸዋል። ቁም ነገሩ ግን ጉባኤው ሀሳቡን ተቀበለው አልተቀበለው አይደለም። ዋሽንግተን ሞስኮ፣ ብራስልሶች ምናሉ እንደሁ እንጂ። ነጋሽ መሐመድ ነኝ። ቸር ያሰማል።